የቱኒዚያ ወታደሮች ከሊቢያ ጋር በሚያዋስነው ድንበር አቅራቢያ በሚገኝ አንድ የፖሊስ ጣቢያ እና አንድ የጦር ካምፕ ላይ ጥቃት ያካሄዱ ሀያ አንድ ነውጠኞችን እንደገደሉ የቱኒዚያ አገር ውስጥ ሚኒስቴር ዛሬ ሰኞ አስታውቋል። ግጭቱ የተካሄደው ቤን ጎርዳይኔ በተሰኘችው ደቡባዊ ምስራቅ ከተማ ውስጥ ሲሆን በዚህ ወቅት ቢያንስ አራት ሲቪሎች እና አንድ ወታደር መሞታቸውን ባለስልጣናት አስታውቀዋል። የተኩስ ልውውጡ እንደተጀመረ የአካባቢው ነዋሪዎች ከቤቶቻቸው እንዳይወጡም ባለስልጣናት አስጠንቅቀዋል። ሊቢያ ውስጥ ራሱን እስላማዊ መንግስት የሚለውን ቡድን ጨምሮ አማጽያን በመበራከታቸው የቱኒዚያ ኃይሎች በምዕራባውያን ወታደሮች እየታገዙ እንደሆነም ይታወቃል። ባለፈው ሳምንት ለምሳሌ ብሪታንያ የቱኒዚያን ድንበር አካባቢ ደህንነት ለመጠበቅ በሚል ወደ ሀያ የሚሆኑ ስልጠና ሰጪ ወታደሮችን እንደምትልክ ይፋ ማድረጓ አይዘነጋም።